You're with SBS Radio. Find more great stories in your language at sbs.com.au. SBS Radio download the Madragon Namas at Mulu program and date madam at the Michelin Maradat, sbs.com.au <laughs> slash አቶ ገብሩ በርሄ የኢትዮጵያ ዲሞክራቲክ ህብረት ኢድህ ሊቀመንበር የኢትዮጵያ ዲሞክራቲክ ህብረትን ለመመስረት ለምን አስፈለገ ከምስረታው አንስቶስ እስካሁን በኢትዮጵያ የፖለቲካ ህይወት ውስጥ ምን ያበረከታቸው ፖለቲካዊ ፋይዳዎች አሉ ይላሉ የኢትዮጵያ ዲሞክራቲክ ህብረት የተመሰረተበት በአስራ ዘጠኝ ስልሳ ሰባት አመተ ምህረት ነው በወቅቱ ደርግ ለሁሉም የፖለቲካ ፓርቲዎች የሚያካትት ፕሮግራምና አስተሳሰብ ስላልነበረው በተለይ የኢትዮጵያ ዲሞክራቲክ ህብረት ሂድህ ሊበራል ዲሞክራሲ መሰረት አድርጎ ስለነበረ በሀገራችን የተፈጠሩ የፖለቲካ ፓርቲዎችም ሁሉም የቴክኒካል አፈፃፀም ችግር እንጂ የማርክ ሰላሚ ፊሎዞፊክ ተከታዮች ናቸው የነበሩ። ምክንያቱም አለማችንም በዚሁ አይነት በሁለት ተከፍላ የነበረችው እና ታርጌት ፉል ያደረገው ለኢትዮጵያ ዲሞክራቲክ ህብረት ደርግ የአድሃሪ ስርዓት ያራምዳል የሚል ነበረ እና ተቀራርቦ ለመወያየት የጋራ የሆነ እንቅስቃሴ ለመፍጠር ወይም ደግሞ የሀሳብ የበላይነትን አምኖ ሊያንቀሳቅስ የሚችል ስላልነበረ በአስራ ዘጠኝ ስልሳ ሰባት አመተ ምህረት ትክም ሰራታ ነው እንግዲህ ትብሉ እንቅስቃሴ ተመስርቶ ሲንቀሳቀስ የነበረ ከዛ በኋላ ስልሳ ስምንት መስከረም አንድ ግን በተለያዩ የዓለም ሚዲያዎችም ኢድህ መመስረት አድርገዋል እና የተመሰረተበት አንደኛ በወቅት የነበረ መንግስት አግላይ መንግስት ነው፣ ትምክህተኛ ነው፣ ዲክታተርሺፕ ነው፣ መድበለፋስ ስርዓትን ግብ ያመጣል ብሎ ተስፋ የማይሰጥበት ስለነበረ ነው። ኢድህ ወደ በረሀ ከወጣ በኋላ በሁሉም አካባቢዎች ነው የተንቀሳቀሰው። ማለት መስራቾቹም ከሁሉም አካባቢ ናቸው። ከአማራም፣ ከኦሮሞም፣ ከትግሬም ከሰባቸው ነበሩ። ለምሳሌ ሊቀመንበሩ ጀነራል ያስመንገሻ ይባላሉ። ኤርትራዊ ናቸው። ምክትል ሊቀመንበሩ ልወራስ አስመንገሻ ናቸው። እንግዲህ ከሁሉም የሚወለዱ ናቸው። አንድ ወጥ ናቸው ብሎ ማስቀመጥ ይከብዳል። ከአማራም ከትግራይም ናቸው። ጀነራል ነጋፊ ሁሌ አማራ ናቸው። የወታደራዊ አመራር ሆነው ተሸጉት የመሰረቱት ሁለተኛ ነቀምት ወይም የወለጋ ደግሞ አቶ ደረጀ ደረሻ ናቸው የድርጅቱ ዋና ጸሐፊ። ሆኖም ሌሎችም በአጠቃላይ ብዙ ህብረ ብሄር የሆነ አወቃቀር ነው የነበረው እና በወቅቱ በአስራ ዘጠኝ ስልሳ ስምንት እና ስልሳ ዘጠኝ እስከ ሰባ በሁሉም የሀገራችን አካባቢዎች ማለት በወለጋ፣ በኦሮሚያ፣ በትግራይ፣ በአማራ ብዙ ቦታዎች ተቆጣጥሮ ነበር። በወቅቱ ለነበረው መንግስትም ከፍተኛ የራስ ምታት ሆኖ ነበር ማለት ይቻላል። ዝሮ ዝሮ እቲ ገሊ ሞታን ይመሳል ያቶው ያዕሊ ይመሳል ቻለ ዚ ወታድራ ኢንቅስቃሴው ጠላት እዳማዳከብ ከፍተኛ ሚና ተጫውተዋል። ከዛ በኋላ አስራዘ ሰባ ሶስት ዓመተ ምረት ኢሃዲግ በለስከንቶት ኢትዮጵያን ሲቆዳጠርም ከመሰረቱ ኢድህ የሰላም ፍላጎት ስለነበረው የጋራ እንቅስቃሴም ስለሚያምን ኢሃዲግ ላቀረበለት የሰላም ኮንፍረንስ ኢሚደትን ተቀብሎ ነው የመጣው። ከሰማንያ ሶስት ጀምሮ እስካሁን ድረስ የተለያዩ ችግሮች በኢትዮጵያ ውስጥ የቢያጋጥመው ትግል አልጋው አልጋ ነው ብሎ ስለማያምን የትግል መራራነቱን በሚገባ ይገባ ስለሚያውቅ በሰላማዊ ትግሉ ከፍተኛ አስተዋጽኦ እያበረከተ ቆይተዋል። አሁንም በዛው ልክ እያመለከተ ይገኛል ማለት ነው። ሁለት ሺ አስራ ሶስት ግንቦት ላይ አገር አቀፍ ምርጫ ይደረጋል ኢትዮጵያ ውስጥ። በዛ ላይ የምታደርጉት የምርጫ ተሳትፎ ምን ይመስላል? ምን አይነት አማራጭ ፖሊሲዎችን ነው ለኢትዮጵያ ሕዝብ ዛችሁ የምትቀርቡት በዘንድሮ ምርጫ? በመሰረቱ በአሁኑ ሰዓት ምርጫ ያስፈልግ ነበረ ወይ ወደሚለው ለምሳሌ ይመስለኛል። እሱን ትንሽ ካየን በኋላ ወደዛው ልገባልህ ነው አሁን ባለችው ኢትዮጵያ አሁን ባለው የኢትዮጵያ ማህበረሰብ ምስቅልቅል ውስጥ ከፍተኛ ፖለቲካዊ ችግሮች ላይ እያለ ይሄ ምርጫ ምን ያህል ሴክሲ ሊሆን ይችላል የሚለው ሁላችንም የሚያመን ነው። ምክንያቱም ግማሽ ጎድናችን ነው ምርጫ ውስጥ እየገባ ነው ያለን። ግማሽ ጎድናችን ስን የትግራይ ክልል በአጠቃላይ ምርጫ የሚባል ነገር የለም። ከስተጅዋሉ ሞተዋል። ኦሮሞ ብልጽግና ብቻ ነው የሚወዳደሩ ብዙ የፖለቲካ ፓርቲዎች የሉም። አልገቡም። ቢገቡም የተለያዩ ጫናዎች ስለሚነርሳቸው ወጥተዋል። እኛም እንደሱ ነው። በኦሮሚያ ከፍተኛ ሳይት ነበረን። ለምሳሌ በወለጋ በባሌ የተለያዩ አካባቢዎች ከፍተኛ ሀብት ነበረን። የሰው ሀብት ማለት ነኝ። ነገር ግን ልትጠቀምበት አልቻለን። ሰነው ወጠላል። ሌሎችም እንደዚሁ ሁሉም ወጥተዋል። ለምሳሌ በአፋርና በሶማሌ ያለው እንደዚሁ ጦርነት ውስጥ ያለ ነው። ያ ምን ያህል ሊቀጥል እንደሚችል አናውቀውም። አማራ ክልልም በተለያዩ አካባቢዎች ከፍተኛ ችግሮች ናቸው ያሉ። ለምሳሌ ሱዳንም መጣው መጣው እያለ ነው ሬል ላይ ያለ ነው ያለ ማህበረሰቡ። እነዚህ በአጣየም የደረሰው ችግር አይታችሁታል። መልሶም ገና ኮሱሊ አልዳ ነው። በጎንደር አካባቢ በቅማንትና አማራ የሚለው ራሱ አሁን ከፍተኛ ችግር አለ። አጠቃላይ በቤኒሻንጉል ስናየው እንግዲህ አማራ ህዝብ በአማራ ብቻ እየታረደ እየተፈናቀለ ያለበት አካባቢ ነው ይህም ሰርቲሳይት የሚሸፍን ነው እና መጀመሪያ እነዚህ ችግሮች ህክምና ቢያገኙ አይሻልም ወይ የሚለው ተደጋጋሚ ጥያቄዎች አቅርበን ነበር ህክምና ምንድን ነው ብሔራዊ መግባባት መጀመሪያ ብሔራዊ መግባባት ተፈጥሮ ሁሉም ባለድርሻ አካላት ያሞንበት የሀሳብ የበላይነት የሚገዛበት የሰላም ሂደት ፈጥረን ከዛ በኋላ ወደ ፖለቲካል ኮሚሽን ብንገባ ይሻላል የሚል ከፍተኛ ጥረት አድርገን መንግስት ይህን ተቀብሎት እንግዲህ ከሶስት ወር በፊት ተማምነን ነበር። አጀንዳዎቻችንም አርቅቀን ነበር። ወደ አምስት የሚሆኑ አጀንዳዎች ቅድመ ብሔራዊ መግባባት የሚሳተፉ እነማን መሆናቸውም እንደዚሁ አሳይን አድርገን ነበር። መድረኩስ ማን መምራት አለበት ወደሚለው ስትገባ መድረኩ ኦልሞስት ገለልተኛ የሆነ አካል ነው መምራት ያለበት ብለን በተቆማ ሁላችንም የምንለበት ማለት ብልጽግና ባለበት እንደዚሁ መድረክ የሚመሩ ሰዎችም ሁሉ አዘጋጅተን ነበር። ያው ተስማምተን፣ ሌላ የፋይናንስ ትልቁ ችግር ነበረ። ፋይናንስ ለምሳሌ ምን ያህል ሰው ሊሳተፍ ይችላል? እስከ አምስት መቶ ሊሆን ይችላል። እንግዲህ ባለድርሻ አካላት ስንል የሃይማኖት ተቋማት ባለድርሻ አካል ናቸው። ሰቤት ማህበራት ባለድርሻ አካላት ናቸው። አደረጃጀቶች አሉ፣ ባለድርሻ ናቸው። የፖለቲካ ፓርቲዎችም እንደዚሁ። ስለዚህ አንዳንድ ወይም ሁለት ሁለት የሚለው ውሳኔ እንኳ ባንደርስ ተሳታፊዎቹ ብዛት፣ ነገር ግን ተቋማቱ መሆን አለባቸው ብለን ስናስቀምጣቸው የሰው ኃይል ብዙ ነው። ስለዚህ ይሄ የሰው ኃይል ፋሲሊቴት የሚያደርግለት ማር መሆን አለበት የሚለው እንደዚሁ ጠይቀንም ይህንን ፋሲሊቴት የሚያደርጉ እንደ ኢንቲፒ ሌሎችም ፈቃደኞቹ ነው። ኦልሬዲ ሁሉም ሴት ላ አድርገን ነበር። ስቲል ነው ግን በማን እንደሆነ እናቅብ በኋላ እየተጓተተን ያለ ዝሮ ዝሮ እሱ ላይ ያለን ነው። አሁን ወደ ምርጫ እየገባ ነው ያለ ነው። እና ምርጫውም ቀደም ብዬ እንደነገርኩ ግማሽ ጎድ ወይም ከግማሽ በላይ ነው እየገባ ነው ያለን ብለን ማስቀመጥ እንችላለን። ነገር ግን እነዚህ ዝም ብሎ እየተዋለለ ከሚኖር አንድ ሌጂትሜንት ያለው ሌጅትሜንት ያለው አገሪቷ ቢያንስ ቢያት ተጠያቂነት ያለው አካል ወይም ፓርቲዎች ቢፈጠሩ ጥሩ ነው ከሚል አንጻር ነው እንግዲህ ወደ ምርጫ እየገባ ያለን። እኛ እንደ ይዲህ በሶስት አካባቢዎች ነው የተወራድ ያለ ነው። በሶማሌና በኦሮሚያ የነበረን እንቅስቃሴ ወረድ ተኮላጭተዋል። አሁን አክቲቭሊ እየተንቀሳቀስ ያለ ነው በአማራ ክልል፣ በብዙ ቦታዎች፣ በአዲስ አበባና በደቡብ ክልሎች ነው የተንቀሳቀስ ያለ ነው። ብዙ ተወዳዳሪዎች አስገብተናል። ዞሮ ዞሮ ምርጫው እንዴት ይሆን ወደፊት ነው የምናየው። እና በዚህ ላይ ነው እንግዲህ ይሄን መሰረት አድርገን ነው ይገባል ለማለት ነው። ኢትዮጵያ አንጋብጋቢ ነው በአሁኑ ወቅት ቅድሚያ ሊሰጣቸው ይገባል ብለው የሚያስቧቸው ምንድን ናቸው? በህብረቱ በኩል ሂደህ አንደኛ የሚከተለው አይዲዮሎጂ የሊበራል ዲሞክራሲ አይዲዮሎጂ ነው። አንገብጋቢ ነው የምንለው እኛ መጀመሪያ ማህበረሰቡ እርቅ መፍጠር አለበት። አርና ፖሊሲያችን እሱ ነው። የህዝብ ለህዝብ ግንኙነት ተፈጥሮ ህዝቦች የጋራ እንቅስቃሴ የሚፈጥሩበት ምክንያቱም ኢትዮጵያ አንድነት ኢትዮጵያ አንድነት ነው እያልን ያለ ነው። ኢትዮጵያ አንድነት ግን መፈጠር ያለበት ከላይ የተወረወረ ድንጋይ ሳይሆን ከታች ማስቤዙ የጋርዮሽ የሆነ አመለካከት ፍቅር ዘርግቶ የሚመጣ የማህበረሰቡ ዩኒቲ ነው የኢትዮጵያ አንድነት የሚፈጥሮ የሚል እምነት አለን እና አንደኛው እሱ ነው ዋናው። አሁን ኢትዮጵያ ተከፋፍላለች። ትልቁ አማራጭ ፖሊሲያችን ማህበረሰቡ የህዝብ ለህዝብ ግንኙነት ፈጥረን የኢትዮጵያ አንድነትን የምናጠናክርበት አንደኛው ሚሽናችን ነው። ሁለተኛ ፖለቲካሊ የፖለቲካ ልዩነት ውበት እንጂ ችግር አለመሆኑ በማስረዳት የፖለቲካ ሀገራችን የሁሉም የፖለቲካ ፓርቲዎች መድበለ ፓርቲ ስርዓት የምታስተናግድበት ሆና መታየት አለባት ኢትዮጵያ ነው የምንለው። እንግዲህ የማህበራዊ ፖሊሲያችን ማንኛውም ኢትዮጵያ የትም አካባቢ ሂዶ ሀብት የማፍራት፣ የመሸጥ፣ የመለወጥ፣ በነዛ የመንቀሳቀስ የሚሉ ቦቶች ብዙ ናቸው። አማራጮቻችን በሚዲያም ገልጸዋለን። እንግዲህ አማራጭ ፖሊሲ እስከዩዋን እስካለ ድረስ በሱም ትከታተሉታላችሁና ይሄ ነው። በመሰረቱ እንደሚታወቀው አሁን ኢትዮጵያ ከፍተኛ ፈተና ውስጥ ነው ያለችው፣ አዋኪ ሁኔታ ውስጥ ነው የምትገኘው። ዋነኛ መንስኤዎቹ የችግሩ ምንድን ናቸው? ከዚህስ የመውጫው ብልሃት ምንድን ነው የሚል ምክረ ሀሳብ ነው ያለው በኢድህ በኩል። አሁን ያለው ጠባብነት ነው የጠባብነት አመለካከት ነው ትምክህተኝነት ነው በሀገራችን አንሰራርቶ? ከፍተኛ የህዝብ ለህዝብ ጦርነት እየፈጠረ ያለ። ከዚህ ማጥ መውጣት ያለባት ደግሞ አንደኛ ህዝቡ መገናኘት አለበት። አሁን ህዝቡ በአጥር ተከልሏል። ሁለተኛ ህገ መንግስቱም ራሱ አንድ ሌጅትሜንት ያለው መንግስት መፈጠር አለበት የምንለው በህገ መንግስቱ ያሉ አንዳንድ ችግሮች በሙሉ ማሻሻል የምንችልበት እና ወደ ማህበረሰቡ ወርዶ ህገ መንግስት የኔ ነው የሚለው ማሻሻያ ታክሎበት ቀዋሚ የህገ መንግስት ሊኖረን የምናደርገው ነው ከዚህ ማጥ የምንወጣው። በመሰረቱ የዚህ ማት ዋና ተጠያቂዎች ፖለቲከኞች ነን። ፖለቲከኞች ለራሳችን የፕሮግራም ማስፈጸሚያ ነው እያደረገ ነው ያለ ልዩ ከእሱ ተላቀን፣ ከጭፍንነትና ከትምክህተኝነት ተላቀን፣ ኢትዮጵያና ኢትዮጵያውያን የሚለው መዝሙር እየዘመርን ኢትዮጵያውያን የሚል ማህበረሰብ እንዲፈጠር ደግሞ ሁላችን በቅንነት መንቀሳቀስ መቻል አለብን ነው ምን ካለበለዚያ፣ አሁን እየታየ ያለ አማራና ትግራይ አጣርተህ አፋርና ሶማሊያ አጣርተህ እንደዚህ ደቦ ቡና ኦሮሚያ አጣት አጋይተ የግል ጥቅም ለመካበት የሚደረግ ጥረት ነው። እሱ እኛ እንደ ድርጅት እናወግዘዋለን። ህዝብ መገደል የለበትም። ህዝብ መረሸን የለበትም። ህዝብ ንብረቱን መወረር የለበትም። ለምሳሌ በአሁን ትግራይ ራቆት ላይቀረችበት ጊዜ ነው ያለ ትግራይ ደግሞ እየወረረ ያለ የኢትዮጵያ ሰራዊት የኢትዮጵያ ልዩ ኃይል ሳይሆን በሶስተኛው ወገን በይሁንጣ ተፈቅዶለት ገብቶ የትግራይ የነበሩ ፋብሪካን ተነግረው ኤርትራን የገቡ እናቶቻችን እየተደፈሩን ያሉ እህቶቻችን እየተደፈሩን ያሉ አጠቃላይ በትግራይ ውስጥ ሲሆን ነው ያለ ማለት ነው። አሁን ደግሞ እንደገና ወደ ተዛምተዋል ወደ አማራም ተዛምተዋል። ነገ ደግሞ ወዴት እንደሚሄድ አናውቅም። አፋርና ሶማሌም ማለት ጦርነት ላይ ናቸው ያሉ በአሁኑ ሰዓት። ስለዚህ ይሄ የፈጠረው እኔ ያልኩት ይሁን የምክህተኛ ትምክህተኝነት ነው። ይሄ መወገድ አለበት። ከእኛ ፖለቲከኞች ይሄ ለማስወገድ ነው ኢዲስ ከፍተኛ ጥረት አድርጎ እየታገደ ያለ አቶ ገብሩ በርሄ፣ የኢትዮጵያ ዲሞክራቲክ ህብረት ሊቀመንበር፣ ስለ ቃለ ምልልሱ እናመሰግናለን። እሺ፣ እኔም በጣም አመሰግናለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመድ ይችላሉ ድረገጻችንን ኤስቤስ ኮም ኤዩ አምሃሪክን ይጎብኙ Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.